ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ ሰላም ጤና ይስጥልኝ፣ ውድ ያገር ልጆች። ዞተር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከምድር እስከ ህዋ መሰናዷችን እነው ተጀምሯል። ባሳለፍነው ሳምንት ስለ አስትሮይዶች የሚያወሳ ዝግጅት ወደ እናንተ ማድረሳችን ይታወቃል። ህዋ ማለት በእንግሊዝኛው ዩኒቨርስ የምንለው ሁሉንም ነገር በአንድ ላይ የያዘ የሌለ ነገር የለም ማለት ነው። እንግዲህ እዛ እኛ ሶላር ሲስተም ውስጥ ወይ በኛ ፀሐይ ስርአት ውስጥ ደግሞ ፕላኔቶችን ብቻ አይደሉም ያሉት፣ ሳተላይቶች አሉ፣ ተፈጥሮዊ ሳተላይቶች ማለት ነው። ፕላኔቶች አሉ፣ አንድ ኮከብ አለ በእኛ ፀሐይ ስርዓት ውስጥ። በዛሬው መሰናዷችን ደግሞ የዚህን ቀጣይ ክፍል እናስደምጣችኋለን። ቆይታችሁን ከኤፍኤም አዲስ 97 ነጥብ 1 ከምድር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። የሰማይ አካላት የበርካታ ፍጥረታት ስብስብ እንደመሆኑ በውስጡ ያሉትን ነገሮች የማወቅ እና አስፈላጊውን መረጃ በበቂ ሁኔታ ማጠናከር የሰው ልጅ ኃላፊነት ነው። በማርስ እና ጁፒተር መካከል በስፋት የሚገኙት አስትሮይዶች የሰው ልጅ ወደሚኖርበት ፕላኔት የሚመጡበት አግባብ መኖሩን የዘርፉ ተመራማሪዎች ያስረዳሉ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ አስትሮይዶች ወደ መሬት በሚመጡበት ጊዜ የሚፈጠረውን ሁነት እንዲህ ያስረዳሉ። ያ ነገር ስነሳ ከሩቅ ቦታ ነው ይጓዛል። የተከማቸ ኃይል አለው ማለት ነው። በተፈጥሮ ያ ኤነርጂ ምን ይሆናል? ያ ሲጓዝ ወደ ከነቲክ ኤነርጂ እየተቀየረ ይሄዳል። ፍጥነቱ ይጨምራል። በዚህ ጋር እዛ ጋር ሲጓዝ ምንም አትሞስፈር አልነበረም። ምንም ግጭት የሚያደርግበት ነገር አልነበረ። እንደ አጋጣሚ ደግሞ ከሌላ አስትሮይድ ጋርም ሊጋጭ ይችላል። አይጋጭ ማለት አይደለም። የእኛ ህዋ ውስጥ ያለ የሌለ ነገር ብዙ ነገር ስላለ ከሌላ ምህዋር የመጣ ነገር ሊኖር ይችላል። በዛ ምህዋር ውስጥ ሊጋጭና ሊቃጠልም ይችላል። በአትሞስፈር ፍሪክሽን ብቻ አይደለም። ከእኛ አትሞስፈር ውጭ ከሆነ ከሌላ ጋር የመጋጨት ከአስትሮይዶች ጋር የመጋጨት ከኮሜቶች ጋር የመጋጨት እድሉም ብዙ ነው። ከዛም አልፎ በብዛት በኛ በመሬት ከባቢ አየር ውስጥ ስገባ የሚቃጠልበት ምክንያት በሰበቃ ነው። ፍሪክሽን ማለት አሁን እሳትን እኮ መፍጠር ይቻላል። ድንጋይና ድንጋይን ሲጠጋጭ ኦልሬዲ እሳት ይፈጠራል። ጀስት ላይክ እንደዛ ማለት ነው። የእኛ የመሬት አትሞስፈር ውስጥ ጋዞች አሉ፣ ትናንሽ የሆኑ ፓርቲክሎች አሉ። በብዛት ከእነሱ ጋር ነው የሚጋጭ። በዛ ፍጥነት ይመጣና ከዛ ጥቃቂን ነገሮች ጋር ሲጋጭ ምን ይፈጥራል? ኦልሬዲ እሳት ይፈጥራል። እሳት ተፈጠረ መሰባበር ይጀምራል። ይሰባበራል፣ ይቃጠላል፣ ይሰባበራል፣ ይቃጠላል። በብዛት በውስጡ አይረንን በብዛት ከያዘ የመትረፍ ኃይሉ ይሰፋል። አየሽ፣ ይሰፋና ምን ይሆናል? ያቺ ጠንካራዋ ክፍል መሬት ላይ ትደርሳለች። ይህን ሁሉ ተጉዛ ማለት ነው። ለምን አሁን ከኛ መሬት የአስትሮይድ ቤልት ውስጣዊ ክፍሉና ውጫዊ ክፍሉ ርቀቱ ከኛ አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ከመሬት ማለት ነው አስትሮኖሚካል ዩኒት ነው። አንድ አስትሮኖሚካል ዩኒት ማለት ይ በመሬትና በፀሐይ መካከል ያለው ርቀት 150 ሚሊየን ኪሎ ሜትር። አንድ የአስትሮኖሚካል ዩኒት የምንለው 150 ሚሊየን ኪሎ ሜትር፣ የዛን ያህል አንድ ነጥብ ሁለት እስከ ሁለት ነጥብ ሁለት ነው ከኛ መሬት የሚርቁት፣ ከፀሐይ የሚርቁት ከሁለት ነጥብ ሁለት እስከ ሶስት እስከ አራት ሚሊዮን ይችላል። አሁን ኢነርጂውን ካልኩሌት ብታደረጊ በፖቴንሻል ኢነርጂ ምን ያክል እንደሆነ በጣም አንድ ኪሎ ሜትር መጠን ያለው ሳይቃጠል ምን ሳይሆን ተፈጥሮ እንግዲህ እንዴት ባላንስ እንዴት እንደምጠብቀው። አስትሮይዶች በመጠናቸው በይዘታቸውና በቅርጻቸው የሚለያዩ የሰማይ አካላት ናቸው። ጎን ለጎን የሥርዓተ ፀሐይን ጅማሮና ስነ ህይወትን ለማጥናት ይሄ ነው የማይባል አበርክቷላቸው። ዶክተር ገመቹ ሙለታ በአሁኑ ወቅት አስትሮይዶችን በተመለከተ ዓለም የደረሰበትን እውቀት በሚከተለው መልኩ ያስረዱናል። መውረድ ፕሮባብሊቲ ኦሬዲ አለ። አሁን ኦርቢታቸውን ለቆ የሚጓዙትን አስትሮይዶች አሁን ለምሳሌ እነ ናሳ ትራክ እያደረጉ ነው፣ እየተከታተሉ ነው። ለምን የእነሱን ጸባይ ባል ባወቅን ቁጥር የመከላከል አቂማችንም እያደገ ሄዳል። ኢቭን አልፎ የመጓዛቸው ብቻ ሳይሆን ምን አይነት ኬሚካል ይዘዋል፣ መጠናቸው፣ ክብደታቸው ሳይዛቸው ወይ ደግሞ መጠናቸው እና ቅርጻቸው ስትራክቸራቸውን ማለት ነው ይጠናል። ያ ተጠንቶ የዛ አስትሮይድ ጸባይ ከታወቀ እዚህ ደግሞ ሌላ ቴክኖሎጂ ይፈጠራል። በዛ ነው ልጅ ቴክኖሎጂ ይፈጠርና ይህን ኬሚካል የያዘ ይህን ቅርጽ የያዘን ኦብጀክት ነገር በምን አይነት ፎርስ በምን አይነት ቴክኒክ ዲፍሌክት ማድረግ ይቻላል የሚል የሚባል እየተሰራ ነው። የተጠና ነው በጣም። ስለዚህ ዲፍሌክት በማድረጉ ላይ ነው፣ የሚመጡትን አትሊስት ከመሬት ምህዋር ዲፍሌክት ማድረግ። ዲፍሌክት ማለት አቅጣጫውን ማስቀየር ትንሽ በስፔስ ላይ ደግሞ ትንሽ ሰንቲሜትር ሜትር አንድ ሜትር እንኳ ሲጓዝ ዲፍሌክት ካደረግ ነው ይተላለፋሉ ማለት ነው። በዛ ፍጥነት ነው ይህም በፍጥነት ይጓዛል ያም በፍጥነት ይጓዛል። ትንሽ የሆነች ሳይዝ ወይ መጠን ዲፍሌክት ወይ ደግሞ አቅጣጫው ቢቀየር የማለፍ ፕሮባብሊቲ ዋ ነው። ለዛ በጣም እየተጠና ነው ጸባያቸውን። አሁን ለምሳሌ አፖፊስ የሚባል አስትሮይድ አለ። በ2029 ግሪጎሪያን ካላንደር ማለት ነው። 2029 ላይ ወደ መሬት ይቀርባል። ወደ 32 ሺ ምናምን ኪሎ ሜትር 31.6 ሺህ ኪሎ ሜትር አካባቢ ወደ መሬት ይቀርባል። ይወርዳል ሳይሆን ይቀርባል ነው። መውረድ አለመውረዱ ኖ ዋን ኢስ ፐርፌክት፣ ማንም አያውቀውም። ይወርዳል፣ አይወርድም። በዚህን ቀን በዚህን ሰዓት ወደ መሬት የመቅረብ ፕሮባቢሊቲው ሃይ ነው። ቻንሱ ወይ እድሉ ትልቅ ነው። ያ በካልኩሌሽን ቀላል ነው፣ ይገኛል። ስፒዱ ካልኩሌት ይደረጋል። ኦርቢቱ ታውቋል ማለት ነው። ዋናው መጀመሪያ መታወቅ ያለበት ምህዋራቸው ነው። መደበኛ ምህዋራቸውን ይዘው የሚሽከረከሩ አስትሮይዶች እና መደበኛ ምህዋራቸውን ይዘው የማይሽከረከሩ አስትሮይዶችን መለየት። እስካሁን ድረስ ወደ አምስት መቶ ሺህ የሚሆኑ አስትሮይዶች መደበኛ ምህዋራቸውን ይዘው የሚሽከረከሩት ተረጋግጠዋል። ግን ሌሎቹስ ሚሊየን ስለሆኑ መደበኛ ምህዋራቸውን የማይከተሉ እንግዲህ ከእኛ ምህዋር ጋር የእነሱ ምህዋር ሲቋረጥ፣ ወደ ግራቪቲ ውስጥ የመግባት ወይ የመሬት ስበት ውስጥ የመግባት ፕሮባብሊቲው ሀይ ስለሆነ ያ ያ ይጠናል ጸባያቸው ነው የምጠና። እና ከዛ በኋላ መዋራቸው መለየት አለበት። እሱ ይለያል። ከዛ በኋላ ይሄ አስትሮይድ ይሄ የሚዋር በዚህ ፍጥነት በዚህ ፐረድ ፀሐይን እየዞረ ነው፣ በዚህ ያክል ርቀት ላይ ከኛ መሬት ይገኛል። ስለዚህ ይሄ ነገር የመምጣቱ እድል ሰፊ ነው ወይስ አይደለም? በጣም ትልቅ ጥናት ይፈልጋል። በጣም እያጠኑ ነው እነሱ። ለምን ምን ምንድነው የሚያደርጉት? እንዲሁም ፕላኔተሪ ዲፌንስ ኮኦርዲኔሽን ኦፊስ አላቸው በናሳ ማለት። ለምን መሰለች እኛ የምኖረው ዩኒቨርሲቲ ውስጥ ነ ትሪሊየን ሶፍ ነገር ያለበት ዩኒቨርሲቲ ውስጥ እያለን እየተጓዝን ነው። ስለዚህ ስለ እኛ ፕላኔት የሰው የማሰብ እንትኑና የኢኮኖሚና ቴክኖሎጂ እያደገ ሲሄድ ወደዛ ያልፋል። ፕላኔትን የመከላከል የእኛም ፕላኔት የአስትሮይድ እየተምዘገዘገ ቢመጣ ምን ይደረጋል? አሁን ፕሮፌሰር ቀጤታ ቢመጣ ኢቭን አትሞስፌር ውስጥ ከገባ ሳይዙ ትልቅ ነዋል። ወደ አራት መቶ ሜትር ምናምን መጠን አለው። በጣም ትልቅ ነው። እንደዚህ ማለት አትሞስፈሩን ራሱ ስዊፕ ሊያደርግ ስለሚችል መሬት ሳይደርስ ራሱ አትሞስፈር ውስጥ ካለፈ አትሞስፈሩን ሊያበላሽ ይችላል። መሬትን ብቻ መምታት አይደለም፣ አትሞስፈር ውስጥ ሊያልፍ ይችላል። ትልቅ ስለሆነ ግራቪቲ ያለው እንግዲህ ያኔ ምን እንደሚፈጥር አትሞስፈሩን ይዞ ካሄደ ቢኮዝ ኦፍ ዚስ ብዙ ነገር ይጠናል። ስለዚህ ምንድነው ታርጌት ዲፍሌክት ማድረግ ላይ ነው ኮንሰንትሬሽን ጸባያቸውን ማጥናት መጠናቸውን ማጥናት የት እንዳሉ ምህዋራቸውን አጥንቶ ለይቶ ክትትል። ዓለም አንድ መንደር እየሆነች በመጣችበት በዚህ ወቅት በሕዋ ላይ ስለሚፈጠረው ማንኛውም ነገር በቂ መረጃ ሊኖር ያስፈልጋል። ምክንያቱ ደግሞ በህዋ ላይ የሚፈጠረው ማንኛውም ክስተት በአንድም ሆነ በተዘዋዋሪ መንገድ ተጽዕኖ በሰው ልጅ ይስተዋላል። በስርዓተ ፀሐይ ውስጥ እጅግ አስገራሚ ክስተቶች ሲከሰቱ ቆይተዋል። በመከሰትም ላይ ይገኛሉ። የአስትሮይድ ወደ መሬት ምህዋር መግባት አንደኛው ተፈጥሯዊ ክስተት ነው። አስትሮይዶች ወደ መሬት ምህዋር በሚቀርቡበትና መሬት ላይ በሚወድቁበት ወቅት የሚደረግ ጥንቃቄ ይኖር ይሆን ስንል ዶክተር ገመቹ ሙለታን ጠይቀን ተከታዩን ምላሽ ሰጥተውናል። እንግዲህ እኛ ያው የተፈጥሮ አካል ነን። እኛ ልክ እንደ ፕላኔት፣ ሌላው ፕላኔት እንደ ሌላው ከዋክብት ስርዓት እንደ ሌላው ፕላኔት እንደ ሌላው ሴሌስቲያል ኦብጀክት ወይ ደግሞ የህዋ አካል የተፈጠረ ነው የኛ ምድር። ስለዚህ ዩኒቨርሲቲ ውስጥ የሚከሰት ክስተት የእኛ ምድር ላይም ሊከሰት ይችላል። ስከሰት ኖረዋል እ በብዛት ለዛ ነው አሁን ላይፍ ያለው ላይፍ የምንለው ህይወት ያለው ነገር አሁን ሰርቫይቭ አድርጎ ያለው እንደዚህ አይነት ክስተቶች በብዛት በሚከሰቱበት ጊዜ ላይኖር ይችላል። ለምሳሌ ዳይኖሰርስ ምንድን ነው ዳይኖሰርስ ለምንድን ነው ክስትኒክ ተሆነ ስቲል ኮሲን ዳይኖሰርስ ነበረ ይላል ባዮሎጂ ሰይ ለምን ያሆን አልኖረም። ከ60 ሚሊዮን ዓመት በፊት በዛን ጊዜ ኢንተራክሽኖች ነበሩ፣ ለማለት ማጠቃላይ ለመድረስ ሳይሆን፣ ሳይንሳዊ ግምት። ያኔ ብዙ ኢንተራክሽኖች ነበሩ ማለት ነው። አሁን ይሄ ነገር ኖርማሊ፣ የእኛ ሶላር ሲስተም እንግዲህ ራሱን አጽድቶኮ ነው። ፕላኔት የተባለውም ዋና ዴፊኒሽኑ የሚሽከረከርበትን ምህዋር ማጽዳት አለበት። ማጽዳት ካልቻለ ፕላኔት አይደለም። አሁን አስትሮይዶች እንዲሁ ተሰባስበው ነው ያሉ። ለምን ማጽዳት አልቻሉማ? ለምን መሰለች? ክብደታቸው በቂ አይደለም። ያንን በአካባቢያቸው ያለውን ጥቃቅን ነገር ወደ ራሳቸው የመሰብሰብና ወይ ደግሞ የመወርወር አቅማቸው ስለሌለ እንዲሁ ተሰብስበው ይኖራሉ። ፕላኔቶች ግን አጽድተዋል። አሁን ማርስና መሬት አንድ ምህዋር አይደለም ያሉት፣ አንድ ምህዋር አይደለም። በጣም ምህዋራቸው ተራርቁ መሀላቸው ያለውን የነበረውን ትናንሽ የህዋ አካላትን ወደ ራሳቸው ሰብስበው ወይ ወደ ሌላ ቦታ ወርውሯቸው አጽድተዋል። የእኛ ሶላር ሲስተም የእኛ ፀሐይ ስርዓት እድሜው ሲገመት እንግዲህ 4.5 ቢሊየን ዓመት 4.5 ቢሊየን ዓመት። ይሄ ይሄ የሚገኘው ከምንድን ነው? ከአስትሮይድ ነው። አስትሮይድ በነገራችን ላይ በጣም ጥቅም አለው። አንድ የእኛን የፀሐይ ስርዓት ወይ የእኛ ሶላር ሲስተም እድሜውን ለማወቅ በጣም ፐርፌክት እድሜ ለማግኘት ይረዳል። እዛ ጋ ኢሮዥን የለም፣ ጂኦሎጂካል ኢቨንቶች በብዛት የሉም። ዝም ብሎ ይኖራል አስትሮይድ። ስለዚህ እድሜውን የሚያሳጥረውን ነገር ብዙም አልተካሄደበትም። ልክ እንደኛ መሬት የእኛ መሬት ብዙ ጂኦሎጂካል ክስተቶች አሉ፣ ኢሮዥን አለ፣ ዝናብ ዘንብበታል፣ ብዙን ተራኪኖች አሉ። እዛ ግን ድንጋዩ ዝም ብሎ ብቻውን ይኖራል ካልተጋጨ እናንትን ካልሆነ በስተቀር ስለዚህ የእኛን ሶላር ሲስተም ኢድሜ ለማግኘት በጣም ይጠቅማል። እዚ አስትሮይድ አንዳንድ አስትሮይዶችን ለይቶ በጣም የምጠና ለይቶ ለሱ ብቻ የምሰራ ቴሌስኮፕ ተሰርቶ ይላክበታል። ሮቦቲክ ቴሌስኮፕ አለ አሁን እዛ ሮቦቲክ ቴሌስኮፕ ተልኮ ኢቨን ሳምፕል ልኮ ሳምፕሉ ሪሊዝ አላደረጉ ምን ኮንቴንት እንዳለው። ግን እኛ የምኖረው እንግዲህ ምህዋሩን በጸዳ ፕላኔት ላይ ስለሆነ ለዛ ነው እንደውም ብዙውን ጊዜ የሰው ልጅ ከተፈጠረ በኋላ ብዙም ነገር ያያ አይመስለኝም። እንደዚህ አይነት ነገር ይወርዳል። አንዳንድ ትላልቅ እንትኖች ይወርዳሉ። ከሁለት ቢሊየን ዓመት በፊት ትልቁ ወደ ኖርዘርን ሄሚስፈር ላይ የወረደ አለ። ሁለት ቢሊየን ዓመት ነው እንግዲህ በዛን ጊዜ እንግዲህ ምህዋሩንም አላጸዳም ማለት ነው። ሜቴዎርስ ትልቅ ሜቴዎርስ ዘላርጅስት ሜቴዎርስ አሁን ናሚቢያ ውስጥ ናሚቢያ ውስጥ 1930 ተገኘ እንጂ 1930 ወረደ አይደለም አለ። አሁን ለቱሪስት እንትን ብሎ በጣም ትልቅ ዘላርጅስት መሬትን ያው ቆፍሮ እንትን ያደረጋል። ክራተር ይፈጥራል፣ እንዲኖራል። እኛ ምህዋሩም በጸዳው ፕላኔት ላይ ስላለን ነው። አጽድቶታል። ግን አጽድቶታል ማለት እነዛንም ችሎ ያጸዳል አይደለም። እዛም ነው እንግዲህ አሁን የምጠናው ዲዛስተር እንዳይፈጥር መሬት ላይ የቀረበውን አቅጣጫውን ለማስቀየር ይጠናል። ዓለም ላይ በእኛ ሀገር ላይ ይከሰታል እኮ ብዙ ጊዜ ይወርዳሉ። የእኛ መሬት ደግሞ ሰው የሰፈረበትና ባዶ ያለው ይሰፋል። እዛ ላይ መሬት ላይ ውሃማ ቦዲ ወተር ቦዲው ይሰፋል አለ መሬት ኦሽኖች፣ ሲዎች ይበዛሉ። እዛ ላይ የወረዱ ምናምን ያሉ ይውላሉ እንጂ ዳይሬክት ሰው ላይ ብዙውን ጊዜ ይሄ ወርዶ ይሄን ኢምፓክት አድርሰዋል የሚል ብዙ ምትንለም ዱሮ እንግዲህ ከሚሊየንስ ኦፍ ይርስ ቢፎር አንዴ ከተረዳሽው ነገሩን የመከላከል እንትኑ እየሰፋ ይሄዳል እንጂ ብዙም ይሄን ይሄን ይወርዳል፣ በዚህ ጊዜ ሰውን ይመታል የሚል ብዙም የሚያስፈራ የለም። ከተፈጥሮ ጋር ነው የምንኖረው። እኛም የተፈጥሮ ልክ እንደነሱ ነው፣ ተፈጠር ነው። ስለዚህ ኔቸር ራሱን ባላንሱም ጠብቆ ሰራል። እኛ ደግሞ እዛ ላይ ዲፔንድ ሆነን እዛ ላይ ተመርክዘን የማሰብ ችሎታችን እና ቴክኖሎጂያችን እያሳደግ እያሳደገ ሰው ራሱ እየተከላከለ ይሄዳል። በስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ ተመራማሪ የሆኑት ዶክተር ገመቹ ሙለታ በአንድ ወቅት በደቡብ ኢትዮጵያ ክልል ወደቀ የተባለውን የሰማይ አካል መነሻ በማድረግ ተከታዩን መልእክት አስተላልፈዋል። አሁን እንደዚህ እንደዚህ አይነት ነገሮች ይከሰታሉ። ተፈጥሯዊ ይሁኑ ሰው ሰራሽ ይሁኑ ኢንፎርሜሽን በአንድ ብቅ ጥሩ ነው። የእኛን ሳናጠና ሰው ከውጭ መጥቶ ለምን የኛን ያጠናል? ለምን አሁን ሳምፕሉን ሁሉም ሰው አያየው? ማየሽ፣ አሁን እኛ እዚህ ነን አይደል? አንቺም እዚህ ነሽ። ሳምፕሉን ሁሉም ሰው ኢንፎርሜሽን ነው ሰማ ሰማ። ኢቨን እዛ ያለው ማህበረሰብ ራሱ ካፕቸሩ ያደረጉት ሊመሰገኑ ይገባል። የት እንደወረደ ላያውቁ ይችላሉ። ለምን አለፋቸው እንጂ ወርዶባቸው አይደለም። ሲያልፍ ነው ያዩት። ግን ፋይናል ደስቲኔሽን የሆነ ቦታ ላይ ተሰባብሮ ሲወርድ ደግሞ እንዳጋጣሚ ካዩ ለሳምፕል ለጥናት ኦፐን ቢሆን ጥሩ ነው። ይሄን ፍለጋ እኮ ከሌላ ቦታ ሊመጣ ይችላል። ሰው በቃ እንዲሁ ነግሌክት ያደረገው ና ጥቅም የለም እዛ ይጥፋ ይላል። ኢንፎርሜሽን የለም ምን የለም እዛ ኢንፎርሜሽን፣ ሳምፕሉ እዚህ ጋ እኔ ጋ ደርሰዋል። እኔ አይቼዋለሁ። ይሄ ነው ይሄን ይመስላል። ይሄ ምንድን ነው ብልን ለሀገርም እጠቅማል? ለምን በኛ ስፔስ ላይ ነው ያለፈው? በኛ ስፔስ ላይ ስላለፈ የእኛ ስፔስ ላይ ያለፈውን ወይዘሪትስ አርቲፊሻል ኦር ናቹራል ብታወቅ ጥሩ ነው። ካላወቅሽ ደግሞ ምንድን ነው የምታደርገው? ስታወቅ እኮ ነው፣ ሰው ሬዲነስ ሲያጥናው ነው። ለዛ ነው አሁን ስትራክቸሩን፣ መጠኑን፣ ኬሚካሉን የሚያጥኑት። አሁን የያዘው ኬሚካል ቮላታይል ከሆነ አውቶማቲካሊ ያንን ነገር ቶሎ ቮላታይል ስፔስ ላይ የሚያደርገውን ነገር ይሰሩታል ምድር ላይ ሌላ ልጅ ተፈጠረ ማለት ነው፣ ሌላ ቴክኖሎጂ ተፈጠረ፣ ለሰው ልጅም የሚጠቅ ቴክኖሎጂ እየተፈጠረ ሄዳል እዛ ይህንን ኢንፎርሜሽን ህዝቡ ቢያደርስ ጥሩ ነው። ግን ፍርአት የሚባለው ነገር ፍርአት እኛ ከተፈጥሮ ጋር እየኖር ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት በአዲስ መርሃ ግብር እንጠብቃችኋለን። ቆይታችሁን ከምድር እስከ ህዋ መሰናዶ ጋር ስላደረጋችሁ ምስጋናችን ከልብ ነው። ፕሮግራሙን በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት እኔ ሰብስቢ አይሉ ነኝ። ከሌሎች የኤፍ ኤም አዲስ 97.1 ዝግጅቶች ጋር መልካም ቆይታን እንመኛለን። ሰላም ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦ ስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ